The voice of America. ቀጣዩ ሀገር አቀፍ ምርጫ አመቺ ሁኔታ ለመፍጠር ለሚያስችል ጊዜ መራዘም እንዳለበት በአቶ አዳነ ታፈሰ የሚመራው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፕ አሳሰበ። ምርጫው በተያዘለት ጊዜ እንዲካሄድ ግፊት እያደረጉ ነው ያላቸውን የፖለቲካ ኃይሎች ተችቷል። ኢዴፓ እነዚህ ኃይሎች ሰላማዊ ባልሆነ ሁኔታ ውስጥ በሚካሄድ ምርጫ ለስልጣን ለመብቃት የተሻለ እድል እንዳላቸው ያመኑ ናቸው ብሏል። ምርጫን የማራዘም ስልጣን የኔ አይደለም ያለው ብሔራዊ ምርጫ ቦርድ በበኩሉ በተያዘለት ጊዜ ይካሄዳል በሚል ለምርጫው ዝግጅት እየተደረገ መሆኑን ለቪኦኤ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በሕጋዊ አመራርነት የማውቀው የዶክተር ጫኔን ቡድን ነው ማለቱ ሳያንስ በቁጥር የምንበዛውን የብሔራዊ ምክር ቤት አባላት አግዶን ቆይተዋል ባይ ናቸው። መግለጫ የሰጡት የኢዴፓ አመራሮች ቀደም ሲል በነበረው ምርጫ ቦርድ እገዳ ተጣለብን በሚል ለወራት ከእንቅስቃሴ ታቀበው ከቆዩ በኋላም ነው። እነዚህ የኢዴፓ ብሔራዊ ምክር ቤት አባላት ትናንት መግለጫ የሰጡት በአቶ አዳነ ታደሰ ይመሩ የነበሩትና በቅርቡ ባደረጉት ስብሰባም ተመሳሳይ አመራር መምረጣቸውን የጠቀሱት የብሔራዊ ምክር ቤት አባላት በሰጡት በዚሁ መግለጫ ወደ ፖለቲካ እንቅስቃሴ መመለሳቸውን ይፋ አድርገዋል። ሰኔ 18 2011 ከብሔራዊ ምርጫ ቦርድ በተጻፈ ደብዳቤ መሰረት ኢዴፓ የፖለቲካ ትግሉን ለመቀጠል የሚያስችል መፍትሄ አግኝተዋል ይላል መግለጫው። ይህ መፍትሄ እንዲገኝ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ላደረጉልን ትብብርም በዚህ አጋጣሚ ምስጋናችንን እናቀርባለን በማለት ይቀጥላል መግለጫው። መግለጫው በወቅታዊ የአገሪቱ ጉዳዮችና የህልውና ፈተና ባለው የፓርቲው ጉዳይ ላይ አተኩሯል። ከወቅታዊ ጉዳዮች አንጻር ካነሳቸው ነጥቦች አንዱ ደግሞ ቀጣዩ አገር አቀፍ ምርጫ ነው። ከዚህ አንጻር አገሪቱ ውስጥ አስተማማኝ ሰላምና መረጋጋት አለመኖሩን፣ ከብሔራዊ መግባባት ጋር የተያያዙ በርካታ ስራዎች በብቃት አለመሰራታቸውን፣ አሁን ላለው ችግር መሰረታዊ ምክንያት የሆኑት ህገ መንግስቱና የአገሪቱ አስተዳደራዊ አከላለል መዋቅራዊ መፍትሄ እንዳልተገኘላቸው ጠቅሷል። እናም ምርጫው እነዚህን ተግባራት በአግባቡ ለማከናወን ለሚያስችል ጊዜ መራዘም እንዳለበት አስታውቋል። ምርጫው በህግ በተቀመጠው ጊዜ መካሄድ አለበት የሚሉትንና ጥቂት ያላቸውን የፖለቲካ ኃይሎችም ተችቷል። እነዚህ ኃይሎች የቡድንን የሥልጣን ጥቅም በማስቀደም አገርን ወደ ሁለንተናዊ ቀውስ ሊያስገባ የሚችል ምርጫ እንዲካሄድ ግፊት እያደረጉ እንደሆነ ነው ያስረዳው። ታግደን ቆይን ባሉት የብሔራዊ ምክር ቤት አባላት ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ ይህንኑ ሀሳብ ነው የሚያብራሩት። አሁን ባለው የማዕከላዊ መንግስት የመዳከም አዝማሚያ ህግና ስርዓትን ማስከበር በማይችልበት ሁኔታ፣ ሁለተኛ የአንድነት ኃይሉ ኢትዮጵያዊ ማንነትን የሚያራምደው ጠንካራ ኢትዮጵያዊ ማንነት ያላቸው ኃይሎች በተዳከሙበት ሁኔታ፣ ይሄንን ምርጫ ብናካሄድ አዲስ የትብብር መንፈስ ፈጥረን ስልጣን በአቋራጭ እናገኛለን ከሚል መንፈስ፣ በእኛ እምነት፣ እንደ ግምገማችን፣ ይሄ ምርጫ የሚያመጣው ይዞት የሚመጣው ጣጣ አሁን ካለንበት የባሰ አደገኛ አዙሪት ውስጥ የሚከተን ነው ብለን እናምናለን። ምናልባት ምርጫው ኢትዮጵያ ለመጀመሪያ ጊዜ የምታካሄደው ዲሞክራሲያዊ ምርጫ መሆኑ ቀርቶ ኢትዮጵያ ለመጨረሻ ጊዜ የምታካሄደው ምርጫ እንዳይሆን ስጋት አለ። ስለዚህ እነዚህ ኮንፌዴሬሽን ኃይሎች አሁን በፖለቲካ የኃይል አሰላለፋቸውን እያስተካከሉ ነው። በአንድ ጎራ በመሰባሰብ ላይ ናቸው። የኢትዮጵያ መንግስትም ሆነ ብሔራዊ ምርጫ ቦርድ እስካሁን ምርጫው እንደሚራዘም ፍንጭ አልሰጡም። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ያብራሩትም ዝግጅቱ መቀጠሉን ነው። ምርጫ ማራዘም ወይም ደግሞ የምርጫ ጊዜ በተለይ ደግሞ የምርጫ ዘመንን መወሰን የእኛ ማንዴት አይደለም፣ የኛ ኃላፊነት አይደለም። በህግ የተሰጠው ኃላፊነት ቦርዱ የሚከናወኑ ምርጫዎችን ማስፈጸም በህግ በተያዘላቸው ጊዜ ገደብ መሰረት እንዲፈጸሙ ማድረግና ለነሱ አፈጻጸም ደግሞ የሚያስፈልጉ ዝግጅቶችን ማድረግ ነው። ስለዚህ ያው ምርጫው በዚህ ጊዜ መካሄድ አለበት ወይስ የለበትም፣ የተመቻቸ ከባቢ አለ ወይ የለም የሚለው ውይይት እንዳለ እንረዳለን። እኛ በተለያየ ማህበረሰብ ክፍሎች ዘንድ በፖለቲካ ፓርቲዎችም ዘንድ ነገር ግን እሱ የፖለቲካ ውይይት ነው እንጂ የምርጫ ቦርዱ ቀጥታ ልክ ከምርጫ ቦርድ ጋር የተገናኘ ስራው እና ኃላፊነቱ ጋር ከመጣን ግን የምርጫ ቦርድ ኃላፊነት በተሰጠው ጊዜ ውስጥ ማስፈጸም ነው አንሌሴ እንዳዘርዋይስ በሌላ አካል ተወስኖ መፈጸም የማይችልበት ጉዳይ ሰማይ ነው ተብሎ እስካልመጣ ድረስ። ስለዚህ በዛ አሰምሽን እኛ ምርጫውን እናካሄዳለን ብለን ነው ዝግጅት እያደረግን ያለ ነው። የማን ስልጣን ነው ምርጫውን የማራዘም በጊዜው እንዲካሄድ የመወሰን የት ጋ ነው ስልጣን ያለው? እሱ እንግዲህ የህግ ባለሙያ መጠየቅም ይሻላል ይመስለኛል። በእኛ በኩል ግን አይደለም እኛ የምናል የምናውቀው እኛ እጅ ላይ እንዳልሆነ ነው። መግለጫው ከዚሁ ከወቅታዊ ሁኔታ ጋር አያይዞ ባስቀመጠው ግምገማ ኢትዮጵያና ኢትዮጵያዊነት በአሁኑ ወቅት ከፍተኛ አደጋ ውስጥ መሆናቸውን ጠቅሷል። ይህ በአሁኑ ሰዓት በአገሪቱ የሚታየው ችግር ግን የ27 ዓመቱ ውርስና ድምር እንደሆነ የቀድሞው የኢዴፓ ሊቀመንበርና የብሔራዊ ምክር ቤት አባል አቶ ልደቱ አያሌው አብራርተዋል። አሁን እየታየ ያለው አደጋ የ27 ዓመቱ ድምር ውጤት ነው። ልዩነቱ ምንድን ነው? ኢህአዴግ የኮንፌዴሬሽን ህገ መንግስት ሰጠንና በተግባር ግን አህዳዊ መንግስት ሰረጋ በፓርቲ ሴንትራሊዝም ሁሉን ነገር ማድረግ የሚችል መፍለጥ መቁረጥ የሚችል አምባገነናዊ መንግስት ነው። ስለዚህ ያን መብት ተጠቅሞ ማንም ምንም ሊያደርግ በማይችል ደረጃ አፍኖ የአህዳዊ መንግስት ስርዓት ሰረጋ። እኛ ስንል የነበረው ምንድን ነው? እንደዚህ አይነት አምባገነናዊ መንግስት ሲወገድ፣ የፓርቲ ሴንትራሊዝም ሲወገድ ይሄ ህገ መንግስት በሀገሪቱ ላይ የሚያመጣው ጣጣ ያኔ ነው ጎልቶ የሚወጣው ስንል ነበር። እየሆነ ያለው ይሄ ነው። አሁን ኢህአዴግን ክልሎችን ያሰራቸው ማዕከላዊነት ተበጣጠሰ ተበጣጠሰ። ኢህአዴግ በማዕከል ደረጃ ተዳከመ። ሲዳከም ገመናችን ችግራችን ጎልቶ ወጣ። ለምንድን ነው አሁን በከፍተኛ ደረጃ የክልል ጥያቄ ጎልቶ ይመጣ? ይሄን ልታደርግ አትችልም ብሎ በሀይል በፕሮሲጀር ሊያፍን የሚችለው መንግስት አሁን የለም። ማዕከላዊነት የለም። ስለዚህ እውነተኛው የህገ መንግስቱ ባህሪና ማንነት ይችን ሀገር ወዴት ይዞ ሊሄድ እንደሚችል ግልጽ የሆነ መጣ። ይሄ ግን ትናንት ተጀምሮ ዛሬ የተጨረሰ አይደለም። ለዚህ ጉዳይ መቼውንም ጊዜ ቢሆን ዶክተር አብይን ተጠያቂ አድርገን አናቅም ወይም የለውጥ ሀይሉን ተጠያቂ አድርገን አናቅም። ይሄ የ27 ዓመቱ ስርዓት ውጤት ነው። መግለጫውን የሰጡት የኢዴፓ ብሔራዊ ምክር ቤት አባላት ቀደም ሲልም ቢሆን እገዳ አልተጣለባቸውም ብሏል ብሔራዊ ምርጫ ቦርድ። የሁለቱም የኢዴፓ ቡድኖች ሰነዶች ገና የመጨረሻ ውሳኔ እንዳልተሰጠባቸው ነው የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ያብራሩት። እሳቸው እንዳሉት ቦርዱ ሕጋዊ አመራር መሆናቸውን የገለጸላቸውና አሁን በኢዜማ የሚገኙት የዶክተር ጫኔ ቡድን ስለ ውህደትና ተያያዥ ጉዳይ የአቶ አዳነ ታደሰ ቡድን ደግሞ ስለ ሕጋዊ አመራርነት ያቀረቧቸው ጥያቄዎች በቦርዱ እየታዩ ነው። የመጨረሻ ጊዜ በኢትዮጵያ ብሔራዊ ምርጫ ቦርድ ኢዴፓን አስመልክቶ የተሰጠው እንግዲህ የኢዴፓ አመራር የነበሩት ዶክተር ጫኔ እንደሆኑ ነው። ምናልባት አዲስ ውሳኔ እዛ ላይ ቦርዱ አልሰጠም። ለመጨረሻ ጊዜ የነበረው ውሳኔ እሱ ነው፣ በሂደት ላይ ከዚያ በኋላ በአቶ አዳነ የሚመራው ቡድን አቤቱታ አቅርቦ ከዚህ በፊት የተሰጠው ውሳኔ በድጋሚ ይታይልን ብሎ በድጋሚ ቦርዱም ሊያየው ቃል ገብቷል። እዛ ላይ ነው ያለው። ስለዚህ እንደ ፓርቲ አመራር ይሄኛው አመራር ነው ኢዴፓ፣ ያኛው አመራር ነው የሚል ውሳኔ አላሳለፍንም ማለት ነው። አዲስ የተለየ ውሳኔ የለም። ኢዴፓ አለ፣ ግን አሁን ፓርቲው አለ። ምክንያቱም እነ ዶክተር ጫኔ ከበደ ኢዜማን ከተቀላቀሉ በኋላ ኢዴፓ እንደከሰመ ነበረ ሲነገርም የነበረው፣ እና ኢዴፓን ምርጫ ቦርድ ያቀዋል አሁን ከሚያውቃቸው ፓርቲዎች ውስጥ አንዱ ነው። አዎ ያቀዋል። አይ አልከሰመም እስካሁን ድረስ የከሰመ በተለይ ደግሞ ከኢዜማ ከሚባለው አዲስ ፓርቲ ከመመስረት ጋር ተያይዞ የከሰመ ፓርቲ ሰማያዊ ፓርቲ ብቻ ነው። ባለፈው ሳምንት ኦፊሻሊ ከስሞ የመክሰም ሰርቲፊኬትም ተሰጥቶታል። ከዛ ውጭ ያሉ ግን በአንድም ሆነ በሌላ መንገድ አዲስ የተመሰረተው ፓርቲ ጋር በግለሰብ የሚገቡ እንደገና ደግሞ የራሳቸውን ፓርቲ ትተው የተቀላቀሉ ሊኖሩ ይችላሉ እንጂ እኛ ጋር ሲመጣ ኢዜማ እንደ አንድ ሌሎች ብራንድ ኒው ፓርቲ ራሱን ችሎ እንደ ፓርቲ ነው የተመዘገበው። ከዛ ውጭ ያሉ ደግሞ ሌሎች ፓርቲዎች ደግሞ ከፈለጉ ራሳቸውን አክስሞ በቀኝ ከዚህ በኋላ ትችላለሁ ማለት ይችላሉ። በዛ ሂደት አግባብ ስታየው የኢዴፓ ከኢዜማ ጋር የሚያገናኘው ነገር የለም። እኛ ጋር ያለውን መረጃም እንደ ከሰማ አያሳይም። የከሰማው ሰማያዊ ፓርቲ ብቻ ነው። ስለዚህ የኢዴፓ አመራሮች፣ በዶክተር ጫን የሚመራው አመራር የተለያዩ ዶክመንቶችን ለማስገባት ጥረት አድርገዋል መክሰማቸውን የሚያሳይ ነው መክሰም አይልም። ለነገሩ ማለት በጣም ጉዳዩ ቴክኒካል ስለሆነ ለሚስኮት እንዳያጋልጥ ነው። መክሰም አይልም ግን የውህደትና የተለያዩ ስልጣኖችን ለስራ አስፈጻሚ የሚሰጥ የጠቅላላ ጉባኤ ያካሂደናል ብለው ነበር። ግን ጠቅላላ ጉባኤው ላይ የፖለቲካ ፓርቲዎች ዲፓርትመንት የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ጉባኤው የሚቀሩት ነገሮች አሉ፣ ያልተሟሉ ነገሮች አሉ ብሎ ማሟላት አለባችሁ የዛ ጠቅላላ ጉባኤ ላይ የወሰናችሁትን ውሳኔ ሕጋዊ እንዲሆን ብሎ የተወሰኑ ጥያቄዎችን አንስቶ ዝርዝር ጥያቄዎችን መልሶ ጠይቋቸዋል። ስለዚህ እነሱ ጥያቄዎች ተሟልተው ምርጫ ቦርዱ ያ የተደረገው ስብሰባ ትክክለኛ ስብሰባ ነው ብሎ እስካልወሰነ ድረስ የኢዴፓ ፓርቲ አልከሰመም ማለት ነው። ምርጫ ቦርድ ኢዴፓን የሚያውቀው በእነማን በኩል ነው ታዲያ? እንግዲህ ምርጫ ቦርድ አንድን ፓርቲ ሲያውቀው ከና አመራሮቹ ነው፣ ጉባኤ አካሄዱ ወይም በኢዴፓ ኬዝ በብሔራዊ ምክር ቤት አመራሮች ሲመርጥም ለእናንተ የማሳወቅ ግዴታ አለባቸው እና በእነማን ነው የምታውቁት? እንግዲህ አሁን ቅድም እንዳልኩት ነው። ለመጨረሻ ጊዜ የሚታወቀው በነ ዶክተር ጫኒ ነው። በነ ዶክተር ጫኒ በኩል ደግሞ ፓርቲውን የማክሰም ወይም ደግሞ እንዋህዳለን የሚል ቴክኒካል ቃል ላይ የተጠቀሙት ኤኒዌይስ፣ ልዩነት ስላላቸው በትርጉም ሲተረጎም ነው ፓርቲ ደረጃ እሱ እንዳስቸግር ብቻ እነሱ የጠቅላላ ጉባኤ ለማካሄድ ሙከራ አድርገዋል ከተወሰኑ ወራት በፊት። ከዛ እሱ ጠቅላላ ጉባኤያቸው አልተሟላ ላልተሟላ ተነግሯቸዋል። በዛ ሂደት ነው ያለው። በሌላ በኩል ግን ደግሞ ኢዴፓ ከዚህ በፊት አመራር እንደ አመራር ተቀይረው መጥተው አመራርነታቸው አቀያራቸው ሂደት አልተቀበል ነውም የተባለ ደግሞ ሌላ አመራር አለው እሱም ዋዳ ነው የሚመራ አመራርም አለው። እነሱ አመራሮችም ደግሞ ከዚህ በፊት የነበረው የቦርድ ውሳኔ ትክክል ስላልሆነ ይታይልን ደግሞ ብለው እኛ ጋር ደብዳቤ በተለያየ ጊዜ ያስገባሉ። ከዚህ በፊት የተሟላ ቦርድም ስላልነበረ ውሳኔ ወደ ኋላ ሄዶ ሪቫይዝ አልተደረገላቸውም። ግን ከዛ በኋላ ከዛ ቀጥሎ ደግሞ ቦርዱ ከተሟላ በኋላ ቦርዱ ከሚያያቸው ጉዳዮች ምናልባት ከዚህ በፊት የተሰራ የውሳኔ ልዩነት ካለው ብሎ ቦርዱ የሚያያቸው ጉዳዮች ይኖሩታል። ግን አሁን ባለው ሁኔታ በአቶ ጫን የሚመራ የኢዴፓ ክፍል አለ፣ ፓርቲውን ለማክሰም ሙከራ እያደረገ ያለ ወይም ደግሞ ውሀድ አለው የሚል ስልጣን በስራ አስፈጻሚ ተሰጥቶኛል ብሎ ጠቅላላ ጉባኤ ያካሄደ፣ ጠቅላላ ጉባኤ ላይ ያልተሟሉ ነገሮች እየታዩለት ያለ አንድ ቡድን አለ። ሌላኛው ቡድን ደግሞ ከዚህ በፊት የተወሰነ ውሳኔ ሪቫይዝ ይደረግልኝና እሱ ሊታይልኝ ይገባል የሚል ቡድን አለ ማለት ነው። የኢዴፓን ሰባተኛ ድርጅታዊ ጠቅላላ ጉባኤ የሚያዘጋጅ ኮሚቴ ማቋቋማቸውንም የብሔራዊ ምክር ቤት አባላቱ አስታውቀዋል። ጠቅላላ ጉባኤውም በጥቂት ወራት ውስጥ እንደሚጠራ ነው በመግለጫው የተመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ